የአሜሪካ ድምፅ ራዲዮ ጣቢያ ነው በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ሥራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ጊዜ ድረስ የሚጠየቀው ኃይል መጠየቁ አይቀሬ። የፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ በሙስና የሚጠየቁት ሰዎችን አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን። በባህር ዳር ከተማ በዛሬው ዕለት በቤት ውስጥ የመዋል አድማ ተደርጎ አለ። ባለፈው ዓመት በዛሬዋ ቀን በአካባቢው በተካሄደው ህዝባዊ የተቃውሞ እንቅስቃሴ ወቅት የተገደሉትን ለማስታወስ የተደረገ መሆኑንም አንዳንድ የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እናቀርባለን። ከምሽቱ ዜና መካከል አመፅ በተቀላቀለበት የኮንጎ ዴሞክራቲክ ሪፐብሊክ ግጭት 14 ሰዎች ሞቱ። የደቡብ አፍሪካው ምክር ቤት በፕሬዝዳንቱ ጄኮብ ዙማ ላይ ምስጢራዊ የትምምን ድምፅ ሊያሰጥ ነው። ዶናልድ ትራምፕ የፖለቲካ መሠረቴ ከመቼውም ጊዜ ጠንካራ ሆኗል ይላሉ። የሚሉ ይገኙባል። ሳምንታዊው ቅንብሮች ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልኩ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ነሐሴ 1 2009 ዓ ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራም የምታቀናብርልን ብርሃን አይሉ ነች፣ ስርጭት መሀንዲሱ ደግሞ ጀስቲን። አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና ዴሞክራቲክ ሪፐብሊክ ኮንጎ ውስጥ በተነሳ ግጭት ቢያንስ 14 ሰዎች መሞታቸው ተገለጠ። 12ቱ ሰዎች ዛሬ ሰኞው የተገደሉት ኪንሻሳ ማዕከላዊ እስር ቤት አካባቢ አመፅ ተካሂዶ በነበረው የተኩስ ልውውጥ መሆኑም ታውቋል። የፖሊስ ቃል አቀባይ ኮሎኔል ፔሬ ሟናማምፑቱ እንደገለጡት አራት የፖሊስ አባላትና ሌሎች ስምንት ሰዎች በተባራሪ ጥይት ነው የተገደሉት። ሌሎች ሁለቱ ደግሞ ማታዲ በተባለው የኪንሻሳ አካባቢ ዛሬ ማልዳ ላይ መገደላቸው ታውቋል። አመጹ የተገንጣዩ ቡድን የቡንዱ ዳያ ማያላ አባላት ስራ መሆኑንም የፖሊስ መኮንኖች አስታውቀዋል። በደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ላይ ነገ ማክሰኞ ምስጢራዊ የትምምን ድምፅ እንደሚሰጥ ተገለጠ። እኒህ በተለያዩ የቅሌት ድርጊቶች ታማኝነታቸው እያሽቆለቆለ የሄደውን መሪ ከስልጣን ለማውረድ የደቡብ አፍሪካው ምክር ቤት ይህን መሰሉን ድምፅ ሲያሰጥ አሁን ለስምንተኛ ጊዜ መሆኑ ነው። ጉዳዩ ከስድስት ሳምንታት በላይ ሲመረምር የቆየው የብሔራዊ ፍርድ ቤት አፈጉባኤ በኬላ ምቤቴ ዛሬ ሰኞ በርካታ ጋዜጠኞች በተገኙበት አዳራሽ ነው አስራ ሁለት ደቂቃዎች በፈጀ ውሳኔቸውን ይፋ ያደረጉት። አፈ ጉባኤዋ የነገው የትምምን ድምፅ አሰጣጥ ምስጢራዊ ይሆናል ብለው የጋዜጠኞችን ጥያቄዎች ግን አልተቀበሉም። የድምፅ አሰጣጡ ምስጢራዊ እንዲሆን የጠየቁትም የተቃዋሚ ፓርቲዎች እንደሆኑ ታውቋል። በከፍተኛ ደረጃ ቀልብ ከሳቡ የአፍሪቃ ምርጫዎች አንዱ የሆነው የኬንያ ምርጫ ነገ ማክሰኞ ይካሄዳል። የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ ከረጅም ጊዜው ተፎካካሪያቸው ከራይላ ኦዲንጋ ጋር ይወዳደራሉ። የምረጡኝ ዘመቻውም እጅግ አነታራኪ የሆነው መቆየቱና ምርጫው አንድ ሳምንት ሲቀረው አንድ ከፍተኛ የምርጫ አስፈጻሚ ባለሥልጣን መገደላቸው ስጋቱን አባብሶታል። የፕሬዚዳንት ኡሁሩ ኬንያታ እና የተቃዋሚ መሪው ራይላ ኦዲንጋ ፉክክር እጅግ የተቀራረበ እንደሚሆን ነው የተተነበየው ። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፖለቲካዊ መሰረታቸው ከመቼውም ጊዜ በበለጠ የተጠናከረ መሆኑን ገለጡ። አዲስ በወጣው የሕዝብ አስተያየት መሰረት የፕሬዚዳንቱ ተቀባይነት እየቀነሰ መሆኑን ቢገለጽም የሪፐብሊካን ድጋፋቸው ግን ጠንካራ መሰረት ያለው መሆኑን ነው ፕሬዚዳንት ትራምፕ ዛሬ ሰኞ የተናገሩት። ትራምፕ ባለፈው ፕሬዝዳንታዊ ምርጫ ውድድር ንግግር ባደረጉባቸውና ባሸነፉባቸው አካባቢዎች ሁሉ ዛሬም ተመሳሳይ ድጋፍ እንዳላቸውም ተናግረዋል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሩሲያ ባለፈው የዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ጣልቃ በመግባቷ የተፈጠረውን ከፍተኛ አለመተማመን ለማስቀረት የሁለቱን አገሮች ግንኙነት በሚመለከት ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ብዙ ስራ ይጠብቀናል ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ሰኞ አስታወቁ። ሁለቱ ከፍተኛ ዲፕሎማቶች ፊሊፒንስ ውስጥ በሚካሄደው የደቡባዊ ምስራቅ እስያ አገሮች አህጉራዊ ጉባኤ ላይ ተገናኝተው ነው የተወያዩት። በዚሁ ወቅት ነው ቲለርሰን ዩናይትድ ስቴትስ በመቶዎች የሚቆጠሩ ዲፕሎማቶችንና ሌሎች ሰራተኞቿን ሩሲያ ውስጥ ከሚገኙ ዲፕሎማሲያዊ ሕንፃዎች ውስጥ እንድታስወጣ ከሩሲያ ለቀረበላት ጥያቄ በመጪው መስከረም አንድ እንደ አውሮፓ አቆጣጠር መልስ እንደምትሰጥ ለላቭሮቭ የገለጹላቸው የሁለቱ ግንኙነት በሁለቱም አገሮች ደረጃ በተለይም ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ሩሲያን የሚቀጣ ማዕቀብ ከፈረሙ ወዲህ የተካሄደ ከፍተኛውና የመጀመሪያ መሆኑም ታውቋል። ሰሜን ኮሪያ ለውይይት ዝግጁ መሆኗን አስተማማኝ በሆነ መንገድ መግለጥ የምትችለው የኒውክሌር ሚሳይል ሙከራዋን ስታቆም ብቻ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አስታወቁ። ሰሜን ኮሪያ የተምዘግዛጊ ሚሳይሎችን ለሙከራ በማስወንጨፍ ትንኮሳ ስታካሄድ የቆየችበት ብዙም ጊዜ እንደሌለ ያስታወሱት ቲለርሰን፣ ስለዚህ አሉ ለእኛ ልታረጋግጥልን የምትችልበት ብቸኛውና አስተማማኙ መንገድ ያን ተንኳሽ የሙከራ ተኩሷን ማቆም ስትችል ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ይህን የተናገሩት የደቡባዊ ምስራቅ እስያ ሀገሮች ማኅበራዊ ማኅበር አህጉራዊ ስብሰባ በሚካፈሉበት ከማኒላ መሆኑም ተመልክቷል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሰሜን ኮሪያ የኒውክለር ሙከራ ሳቢያ የተጣለውን አዲስ ማዕቀብ በሙሉ ድምፅ ያጸደቀ መሆኑን ያስታወሱት ሚስተር ትለርሰን ያም ለአጠቃላይ ዓለም አቀፉ ማህበረሰብ የሰሜን ኮሪያ ድርጊት ተቀባይነት እንደሌለው መልእክት ማስተላለፍ ይችላል ብለዋል። ከእንግዲህ ሰሜን ኮሪያ የተለየ አቅጣጫ ልትይዝ እንደምትችልና ለሰላማዊ ድርድርም ዝግጁ መሆኗን እንደምታሳይ ተስፋ ይደረጋል ብለዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዩናይትድ ስቴትስ ሰሜን ኮሪያ ላይ ያሳደረችውን ጫና የደቡብ ኮሪያ ፕሬዝዳንት ሙን ዣን መደገፋቸው ተገለጠ። ፕሬዚዳንት ሙን ይህን ድጋፍ ያሳዩት ለሰሜን ኮሪያ ያቀረቡትን ምክርና አስተያየት ፒዮንግያንግ በማጣጣሏ እንደሆነም ታውቋል። ሙን ዛሬ ሰኞ ከእረፍት ቆይታቸው በመመለስ ሰሜን ኮሪያ ሁለተኛውን የተሳካ የሚሳኤል ሙከራ ካካሄደች ወዲህ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ለመጀመሪያ ጊዜ መነጋገራቸውም ታውቋል። ሁለቱም ዋሽንግተንም ሶልም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰሜን ኮሪያ ላይ የጣለውን ማዕቀብ እንደሚደግፉ አረጋግጠዋል። አዲሱ ማዕቀብ ሰሜን ኮሪያ ላይ በአንድ ዓመት ውስጥ ብቻ የአንድ ቢሊዮን ዶላር ኪሳራ እንደሚያደርስባትም ታውቋል። በሶሪያው ግጭት ወከባ የሚደርስባቸውን ወገኖች በሚመዘግበው በተባበሩት መንግስታት ድርጅት ቡድን ውስጥ ለአምስት ዓመታት የሰሩት የጦር ወንጀለኞች አቃቤ ሕግ ከተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተገቢውን ትብብር አላገኘሁም ሲሉ ስራቸውን መተዋቸው ተገለጠ። ለሩዋንዳና ለዩጎስላቪያ ዓለም አቀፍ የጦር ወንጀል ፍርድ ቤት ይሰሩ የነበሩትና ቀድሞ የስዊስ አቃቤ ሕግ የነበሩት ካርላ ዴል ፖንቴ ትናንት እሁድ በሰጡት ቃል ምንም ነገር በማይሰራ ኮሚሽን ውስጥ መቆየት አልሻም ነው ያሉት። ይህ መግለጫቸው በስዊሱ ብሊክ መጽሔት መዘገቡም ታውቋል። በሶሪያው ፕሬዚዳንት በሽር አል አሳድ መንግስት ላይ ሰላማዊ ተቃውሞ ያደረጉ ከአራት መቶ ሺህ በላይ ሰልፈኞች እርምጃ ከተወሰደባቸው በኋላ ይህ ኮሚሽን እንደ አውሮፓውያን የዘመን አቆጣጠር ካለፈው 2011 ዓ ም አንስቶ ይሰራ እንደነበርም ይታወቃል። ስራቸውን የለቀቁት አቃቤ ሕግ አክለውም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባሎች በወንጀለኞች ላይ ክስ እንዲመሰርት አይፈልጉም ሲሉም ይከሷቸዋል። የአውስትሬሊያው ባህር ኃይል ባለፈው ቅዳሜ በአውስትሬሊያው ምስራቃዊ የባህር ወደብ ወድቆ የጠፋውን የዩናይትድ ስቴትስ አውሮፕላን ማግኘቱን አስታወቀ። የአውስትሬልያ መከላከያ ሚኒስትር ማርሴ ፓየን ባወጡት መግለጫ እንዳስታወቁት የዩናይትድ ስቴትሱ ሰርጓጅ አውሮፕላን የወደቀው ሾላወደር ቤይ በሚባለው በንጉሳዊ የባሕር ኃይል መርከብ ማረፊያ አካባቢ ነው። የሲድኒው ሄራልድ ጋዜጣ ባወጣው ዘገባ የባሕር ኃይል ዋናተኞች ከሠራተኞች ጋር ሆነው የውሃ ውስጥ ተሽከርካሪዎችንም በመጠቀም ፍለጋቸውን እንደቀጠሉ ናቸው ሲል አትቷል። ከጠፋው የዩናይትድ ስቴትሱ ኤምቪ 22 ኦስፕሪ 23 ሰዎች በሕይወት የተገኙ ሲሆን ሶስት የባህር አባላት ግን እስካሁን አለመገኘታቸው ታውቋል። አድማጮች ለሰዓቱ የዓለም ዜና የተዘጋጀው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ነሐሴ 1 2009 ዓ ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በሰዓቱ የዓለም ዜና የጀመረው ስርጭት የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያካትታል። ወደ ምሽቱ አብይር ውስጥ ከሜዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ከወዲሁ ለጥምሻን ብላቸው አንድ የምንኮራበት ካሉን ታሪኮች አንዱ አክሱም ነው፣ እና በበሬ ማረስም ለአካባቢው ሕዝብ ያስተማረ ሕዝብ ነው የሚል ታሪክ አለ። አክሱም ሐውልቱ ቢታይ የሴራሚክ ቴክኖሎጂ ነው። አሁንም ቢሆን የሚደነቅ ብሎታ ነው። ወርቅ የመነገጃ እንደብር ለአካባቢው ዓለም ካስተዋወቀች ሀገሮች አንዱ ነች። ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ በቅርቡ ለንባባ በቁት መጽሐፋቸው መነሻነት አቶ ታደሰ ንጋቱ ጋር ከተካሄደ ቃለ ምልልስ የተወሰደ ነው የሰማችሁት። አድማጮች፣ ሙሉ ቅንብሩ በሁለተኛው አጋማሽ በአፍሪካ ነክ ርዕሶች ይቀርባል። አሁን የዕለቱን አብይ ርዕስ የኢትዮጵያ ፓርላማ የገንዘብና የኢኮኖሚ ትብብር ሚኒስትር ዴታ የአቶ ዓለማየሁ ጎጆን ጆን ያለመከሰስ መብት ማንሳቱና በቁጥጥር ስር ማዋሉ ተገልጧል። በሙስና ወንጀል ተጠርጥረው የተያዙት የመንግስት የሥራ ኃላፊዎችና ባለሀብቶች ቁጥርም ጨምሯል። የአዲስ አበባው ዘጋቢያችን እስክንድር ፍሬው የላካው ዘገባ ዝርዝሩን ያቀርባል። ባለፈው አርብ ለአስቸኳይ ስብሰባ የተጠራው ለእረፍት ከተበተነበት የተሰበሰበው የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት የአንድ ሚኒስትር ዴታን ያለመከሰስ መብትም አንስቷል። ያለመከሰስ መብታቸው የተነሳው እኚሁ የገንዘብና ኢኮኖሚ ትብብር ሚኒስትር ዴታ አቶ ዓለማየሁ ጉጆ በፍርድ ቤት ማዘዣ በቁጥጥር ስር መዋላቸውም ተገልጿል። የኢትዮጵያ መንግስት በሙስና ወንጀል በተጠረጠሩ የመንግስት የስራ ኃላፊዎች ባለሀብቶችና ደላሎች ላይ ምርመራ እያደረገ መሆኑን ከገለጸ ወዲህ በቁጥጥር ስር የዋሉ ከፍተኛው ባለስልጣን ናቸው። ሚኒስትር ዴታው ያለመከሰስ መብታቸው የተነሳውና ቁጥጥር ስር የዋሉትም በከባድ የሙስና ወንጀል ተጠርጥረው መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። ሚኒስትር ዴታው የተጠረጠሩባቸው ዋና ዋና ጉዳዮችም በፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባይ አማካኝነት ለምክር ቤቱ መዘርዘራቸው በዘገባው ተመልክቷል። ከእነዚህ አንዱ በገንዘብና ኢኮኖሚ ትብብር ሚኒስቴር የተቀናጀ የፋይናንስ አስተዳደር ስርዓት ለመዘርጋት ሲደረግ ከቆየው እንቅስቃሴ ጋር የተያያዘ መሆኑም ተጠቅሷል። በዚህ ወቅት ለአንድ የውጭ ኩባንያ ከ20 ሚሊዮን ዶላር በላይ ያለ ጨረታ መሰጠቱንና በዚህ ውስጥ የጥቅም ትስስር እንዳለ መነሳቱንም ዘገባው አብራርቷል። ግዢውም በግዢ ኤጀንሲ እውቅና እንዳላገኘ ተጠቅሷል። ሚኒስትር ዴታው በዚህ ውስጥ ድርሻና የጥቅም ትስስር እንደነበራቸው የሚያሳዩ ሰነዶች እንዳሉ ጠቅላይ አቃቤ ሕጉ መግለጻቸውም ነው በዘገባው የተመለከተው። የስራ ተቋራጩ የተሰጠውን ስራ ሙሉ በሙሉ ሳያጠናቀቅ ክፍያ እንደተፈጸመለትም ተገልጿል። በተያያዘ ዜና የቀድሞው የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር አቶ ዛይድ ወልደ ገብርኤል በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው በመንግስት የመገናኛ ብዙኃን ተገልጿል። ይህንን ተከትሎም በሙስና ተጠርጥረው የታሰሩት የስራ ኃላፊዎች፣ ባለሀብቶችና ደላሎች ቁጥር ሀምሳ ደርሷል። የተተኮረው በከፍተኛ ባለስልጣናት ላይ ሳይሆን በበታቾቻቸው ላይ ብቻ እንደሆነ የሚገልጹ አስተያየቶችን የሚጠቅስ ጥያቄ የመለሱት የፌዴራል ጠቅላይ ዋና አቃቤ ህግ ጌታቸው አምባዬ ሂደቱ መቀጠሉንና በየትኛውም ደረጃ ላይ ያሉ ባለስልጣናት ይሁኑ በመረቡ ውስጥ ገብተው ከተገኙ መጠየቃቸው እንደማይቀር ሰሞኑን በሰጡት መግለጫ ተናግረው ነበር። በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ጊዜ ድረስ የሚጠየቀው ኃይል መጠየቁ አይቀሬም። ነገር ግን በተሰበሰቡት መረጃዎች እና ማስረጃዎች ፍሮንት ላይን ላይ የምናገኘው የመወሰን ስልጣን ያለው ይህ ኃይል ነው። በዚህ መሰረት ይህንን ኃይል ይዘን የምርመራ ስራችን እናጠናክራለን። ምርመራው የሚወስደን ወደ ሚኒስትሩ፣ ወደ ሚኒስትር ዴታው ከሆነ ሚኒስትሩ ይሁን ሚኒስትር ዴታው ያለ ምህረት መጠየቁ አይቀርም። ወደ ጎንም የሚወስደን ከሆነ ወደ ጎን የሚመለከተውን አካል መጠየቁ አይቀርም። ወደ ታችም የሚወርድ ከሆነ ወደ ታች ያለውንም አካል መጠየቅ አይቀርም። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስቦ የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎችን የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርገው ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምን ደርስ ጊዜ ድረስ በየደረጃ ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስተርና ሚኒስተር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው። ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስና የማሰማራት ኃላፊነት የተሰጠው ሀይል ይሄ ሀይል ጉዳዮችን የሚያመቻቸውና የሚፈጽመውም ሀይል ይሄው ሀይል ነው። ይህ ኃይል ባስቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስተር ዴታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም በኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኘ ተጠያቂ ከመሆኑ ይ ይህም ሆኖ መንግስት በምርመራና በመረጃ እንጂ ከየትኛውም ኃይል በሚደረግ ግፊት እርምጃ ለመውሰድ እንደማይጣደፍ አቶ ጌታቸው አስታውቀዋል። ነገር ግን አንድ ግልጽና ጥንቃቄ ሊደረግበት የሚገባው ኃይል ደግሞ የጥላት ኃይል የሚባለው ወገንም ደግሞ ስርአቱን ከማዳከም አንጻር የተወሰኑ ግለሰቦችን ታርጌት በማድረግ ከሌ ካልተያዘ ትርጉም የለውም እየተባለ የሚደረገውን የጸረ ሙስና እንቅስቃሴ ለማዳከምና ትርጉም ለማሳጣት የሚደረግ እንቅስቃሴዎች ያሉ መሆናቸውን በግልጽ እንገነዘባለን። ስለዚህ በጸረ ሕዝብ ኃይሉ ግፊትና በጸረ ሕዝብ ኃይሉ አነሳሽነት ተገፍተን ወደ እርምጃ ያልሆነ እርምጃ ለመውሰድ የምንገደልበት ሁኔታ ሊኖር አይገባም። ጉዳዮችን በሰከነ መንገድ ማየት አለው። አጥፊ የሆነ ኃይል በህግ ፊት እኩል ነው መጠየቁ አይቀርም። አጥፊ ያልሆነ ኃይል ደግሞ በሌሎች ኃይሎች ግፊት ገብተን የምን ይዝበትና ለሕግ የምናቀርብበት ምንም አይነት ሌጋል ግራውንድ የለንም። ሌጋል ግራውንድ የለንም ብቻ ሳይሆን ብናደርገውም በውጤት ደረጃ የከሸፈ ውጤት ነው የሚሆነው። ስለዚህ በዚህ መንገድ የማይካሄድበት መሆኑን በግልጽ መገንዘብና መረዳት ተገቢ ይሆናል። በሙስና ወንጀል ተጠርጥረው የተያዙ የመንግስት የስራ ኃላፊዎች በፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው እና የ14 ቀናት ተጨማሪ የምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ወደ ቀጣዩ ዘገባ ሄ በባህር ዳር ከተማ በዛሬው ዕለት በቤት ውስጥ የመዋል አድማ ተደርጎ ነበረ። ባለፈው ዓመት በዛሬዋ ቀን በአካባቢው በተካሄደው ህዝባዊ የተቃውሞ እንቅስቃሴ ወቅት የተገደሉትን ለማስታወስ የተደረገ መሆኑንም የአካባቢው ነዋሪዎች ይናገራሉ። ለደህንነታቸው ሲሉ ስማቸው እንዳይገለጥ የጠየቁትን አስተያየት ሰጪ የአሜሪካ ድምፅ ማምሻውን ካነጋገራቸው ውስጥ አንዱ ናቸው። አሉላ ከበደ ነው ያነጋገራቸው። አሉላ በተመሳሳይ ምክንያት የተናጋሪው ድምፅ ሆን ተብሎ የተቀየረ መሆኑንም ከወዲሁ ለማስታወቅ እንወዳለን። ንጋት ላይ የፍንዳታ ድምፅ መሰማቱን በመናገር ይጀምራሉ። ባህር ዳር ከተማ ውስጥ ከሌሊቱ አስር ሰዓት ወይም አስር ተኩል አካባቢ ፍንዳታዎች ነበሩ። ከዛ ከጠዋት ጀምሮ የቤት ውስጥ መዋል አድማ ተደርገዋል። ሰው አይንቀሳቀስም ነበር። መኪናዎች አይንቀሳቀሱም። የንግድ ቤቶች ተወዘግተዋል። ማንም አይንቀሳቀስም ነበር ጠቅላላ እስከ ስንት ሰዓት ድረስ ነው ይሄ እንቅስቃሴ የተገቶ የነበረው? በአሁኑ ሰዓት ምን አይነት እንቅስቃሴ አለ? ከጠዋቱ ጀምሮ እስከ ቀኑ ስምንት ሰዓት ተኩል አካባቢ ተገቶ ነው የዋለው። እስካሁን ንግድ ቤቶች አልተከፈቱም ባጃጆችና መኪኖች ናቸው አልፎ አልፎ ስራ የጀመሩት እንጂ ንግድ ቤቶች እስካሁን አልጀመሩ። ንግድ ቤቶች ሲሉ ሱቆች፣ መደብሮች፣ ደብሮች፣ ሆቴሎች ጠቅላላ ዝግ ናቸው። የሰውስ እንቅስቃሴ ምን ይመስላል? እግረኛው ከወትሮ በተለየ መንገድ እንቅስቃሴ ቀንሷል። አሁን ምን ይታዩታል በዚህ ሰዓት? በአሁኑ ሰዓት እየዘነበ ነው ዝናብ ግን፣ ዘጠኝ ሰዓት አካባቢ ላይ ወጥቼ ነበር ወደ ከተማ እና ሰው አልነበረም የዛን አካባቢ ነው በቃ፣ ዘጠኝ ሰዓት ስምንት ሰዓት ተኩል አካባቢ አንዳንድ ባጃጆች መንቀሳቀስ ይጀምራሉ። ሰው መውጣት ጀምሯል፣ ግን እስከ ስምንት ሰዓት ሰው አልነበረም። እስከ ቀኑ ስምንት ሰዓት በነበረው ጊዜ ውስጥ እንቅስቃሴዎች ተገተው፣ ተሽከርካሪዎች የማይታዩበትና የንግድ ቤቶች መደብሮች ተዘግተው ያሉበት የገለጹልን ምንድን ነው ምክንያቱ? እርሶ እስከተረዱት ይህ እንቅስቃሴ እየተገታበት ማንስ አስተባበረው? የባህር ዳር ህዝብ ነው ማን እንዳስተባበረው አላውቅም። ነገር ግን አድማዎች የዛሬ ዓመት ሁለት ሺ ስምንት ዓመተ ምህረት ባገጃቸውን ሰልፍ የወጡ ሰላማዊ ሰዎች ላይ በደረሰው የሞት አደጋ ተገደሉት ሰዎች ለማሰብ ነው ዛሬ እና በተጨማሪም ደግሞ በከተማው ላይ ባሉ ንግዶች በተጣለው ግብር ምክንያት በሁለት ምክንያቶች ነው ዛሬ እንደዚህ አይነት የቤት ውስጥ መዋል አድማ የተደረገ። መልካም። ቀደም ብሎ ዛሬ ማለዳ ላይ የቦምብ ፍንዳታ መሰማቱን ገልጸዋል። የት አካባቢ እንደሆነ ያደረሰው ጉዳትም ካለ እርስዎ የሚያውቁት ነገር አለ? ቦምብ ፍንዳታ አድርሰዋል። ሰው ላይ ጉዳት ለማድረስ ሳይሆን የሚባለው ለሚደረገው ሰላማዊ እንቅስቃሴ ቤት ውስጥ የመዋሉን ምልክት ነው። የት አካባቢ እንደሆነ ያውቃሉ? አላወኩም። እሱን ፍንዳታውን ብቻ ነው የሰማሁት። ተንቀሳቀስኩባቸው አካባቢዎች አልፎ አልፎ ጥቁር ልብስ ለብሰው የሚንቀሳቀሱም ነበሩ። ይኸው ቀደም ብለው የገለጹትን ባለፈው ዓመት በዚህ ቀን በባህር ዳር ከተማ ሰዎች የተገደሉበትን ለማስታወስ ነው። አድማጮች የተባለውን አድማ አስመልክቶ የከተማይቱንና ሌሎች የአካባቢ ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደ ቀናን እናቀርባለን። ወደሚቀጥለው ዘገባ እንለፍ። አመሰግናለሁ አሉላ። በከፍተኛ ደረጃ ቀልብ ከሳቡ የአፍሪቃ ምርጫዎች አንዱ የሆነው የኬንያ ምርጫ ነገ ማክሰኞ ይካሄዳል። የሀገሪቱ ፕሬዚዳንት ኡሁሩ ኬንያታ ከረጅም ጊዜው ተፎካካሪያቸው ከራይላ ኦዲንጋ ጋር ይወዳደራሉ። የምረጡን ዘመቻውም እጅግ አነታራኪ ሆኖ መቆየቱና ምርጫው አንድ ሳምንት ሲቀረው አንድ ከፍተኛ ምርጫ አስፈጻሚ ባለስልጣን መገደላቸው ስጋቱን አባብሶታል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል ባልነው መሰረት እነሆ ሊቀርብ ነው። የፕሬዝደንት እሁሩ ኬንያታና የተቃዋሚ መሪው የራይላ ኦዲንጋ ፉክክር እጅግ የተቀራረበ እንደሚሆን ነው የተተነበየው። ኬንያዊ የፖለቲካ ጉዳዮች ተቺ ባራክ ሙሉካን ጨምሮ አንዳንዶች እንደሚናገሩት እጩዎቹ ክፉኛ ከተጣመዱበት ካለፈው እንደ ኤሮፓውያን አቆጣጠር የ2013 ዓ.ም ምርጫ ጀምረው እስካሁን ዘመቻ ላይ ነው ያሉት። ስለዚህ ምርጫው የኬንያን ዜጎች የመራጩን ሕዝብ አጠቃላይ ቀልብ ወርሶታል። በጣም ትልቅ ቦታ የተሰጠው ጉዳይ ነው። ክብደት የሚሰጠው ጉዳይ ደግሞ ፕሬዝደንታዊ ምርጫው ብቻም አይደለም። በአርባ ሰባት ወረዳዎች የሚካሄደው ምርጫም እንደ ፕሬዝደንታዊ ምርጫው ሁሉ ትኩረት እየሳበ መሆኑን ተንታኙ ታም ወልፍ ይናገራሉ። ስ ፖሊንግ ዳታ ድ ናት ፉ ንደርስታንድ ፕሪት በህዝብ አስተያየት ግምገማዎች እንደ ደረስንበት ኬንያውያን ምናልባት ከአሁን ቀደም ምን ያህል ስልጣን ኃላፊነት ከማዕከላዊ አስተዳደር ወደ ክልሎችና ወደ ወረዳዎች እንደሚወርድ በደንብ የተረዱት አይመስልም። አሁን ግን በየወረዳው ብትዘዋወር ለክፍለ ሀገር አስተዳዳሪነት ለሚካሄደው ምርጫ ከፕሬዚዳንታዊ ምርጫው የማይተናነስ ዘመቻ እንደሚካሄድ ታስተውላለህ። በኬንያው ምርጫ ዝግጅት ከአንድ ዓመት ለበለጠ ጊዜ ውጥረት ፈጥሮ የቆየው የሂደቱ አደረጃጀት ጉዳይ በየጊዜው የተቃውሞ እንቅስቃሴዎችን አስነስቷል። በርካታ የፍርድ ቤት ሙግቶችም ታይተዋል። በቅርቡ ደግሞ የምርጫው ኮሚሽን የቴክኖሎጂ ኃላፊው ክሪስ ምሳንዶ መገደላቸው ውጥረቱን አባብሶታል። ሟቹ በኤሌክትሮኒክ መንገድ የመታወቂያ የመታወቂያና የሚሰጡ ድምጾችን ማስተላለፊያው ክፍል ኃላፊ የነበሩ ናቸው። አስከሬናቸው ሲመረመር ተደብድበው እና ታንቀው መገደላቸውን አሳይቷል። እንደገና ኬንያዊው የፖለቲካ ጉዳዮች ተቺ ባራክ ሞሉካ of ጉዳዩን ከምርጫው ጋር በተያያዘ ደባ የተፈጸመ ግድያ አድርገው የሚመለከቱት ሊኖሩ ይችላሉ። ልብ በሉ ነገሩ በትክክል እንደዚያ ነው ማለታችን አይደለም፣ ግን ለጥርጣሬ መንገድ ከፍቷል። በኬንያው የምርጫ ዘመቻ የመጨረሻዎቹ ቀናት የታየው ትርምስ በዚህ አላበቃም። ከቅርብ ቀናት በፊት የምክትል ፕሬዝደንቱ የገጠር ማረፊያ ቤት በር ሰብረው የገቡ እንደነበሩ ተዘግቧል። ባለፈው አርብ ደግሞ ተቃዋሚዎች የሲቪል ልብስ የለበሱ ሰዎች ቢሮአችንን ወረዋል፣ አንድ አሜሪካዊና አንድ ካናዳዊ የምርጫ ጉዳይ አማካሪዎቻችንን ከመኖሪያቸው ወስደዋቸዋል ሲሉ ከሰዋል። ሁለቱ የውጭ ሀገር ሰዎች ቅዳሜ ዕለት ከሀገር ተባረዋል። የውሸት ዜና ስርጭትም አንዱ ሌላ ችግር ሆኖ ቆይቷል። ጂኦፖል የተባለው ድርጅት ባካሄደው ግምገማ እንዳስተዋለው ዘጠና ከመቶ ተጠያቂዎች ስለ ምርጫው የውሸት ወይም ትክክል ያልሆኑ መረጃዎች እንዳዩና ከመካከላቸው ሰማንያ ሰባት ከመቶ መረጃውን ሆን ተብሎ የሚናፈስ የሐሰት ወሬ ብለው ሳይቀበሉት እንደ ቀሩ አመልክተዋል። ገሚሱ ድምፅ ለመስጠት ሌሎች ሁከት ይፈጠራል በሚል ፍራቻ ከናይሮቢና ከሌሎችም ከተሞች መኖሪያቸው ለሳምንቱ ወደ ትውልድ መንደሮቻቸው የሄዱ ነዋሪዎችም አሉ። ሌን በንከርስ የካቶሊካዊ የእርዳታ አገልግሎት ቢሮ የኬንያ ተጠሪ ናቸው። በዚህ የምርጫ ወቅት ህዝቡ አሁንም በድርቅ በምግብ ዋስትና እጦትና በምግብ ዋጋ መወደድ አሁንም ስቃይ ላይ እንዳለ ነው የሚናገሩት። በንከርስ በሀገሪቱ ህዝብ ላይ ብዙ ከባድ የሆኑ ችግሮች ተደቅነውበታል። ስለዚህ ተስፋ የማደርገው በዚህ ምርጫ የመረጣቸውን ህዝብ የሚያገለግሉና ስለ ስራቸው ትልቅ ኃላፊነት የሚሰማቸው የፖለቲካ ሰዎች እንደሚመረጡ ነው። ባለፈው አርብ ኤልዶሬት ከተማ ጎዳናዎች ውስጥ ወጣቶች የሰላም ጥሪ ለማድረግ ሰልፍ አካሂደዋል። የሪፍት ቫሊ ክፍለ ሀገሯ ባለፉት እንደ ኤሮፓውያን አቆጣጠር ሁለት ሺ ሰባት ና ሁለት ሺ ስምንት ምርጫዎችን ተከትለው በተቀሰቀሱ ብጥብጦች ከአንድ ሺህ በላይ ሰዎች የተገደሉባትና ከግማሽ ሚሊዮን በላይ ከመኖሪያቸው የተፈናቀሉባት ነች። ኬንያውያን መጪው ምርጫ ሰላማዊ እንደሚሆን ተስፋ አድርገዋል። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። አድማጮች ዩናይትድ ስቴትስ ከፊሊፒንስ ከታይላንድና ከማሌዥያ ጋር ባሏት የምጣኔ ሀብትና የጸጥታ ጉዳዮች ትብብር ለመምከር የውጭ ጉዳይ ሚኒስትሯ ሬክስ ቲለርሰን ወደዚያ ተጉዘዋል። ሪፖርተራችን ዝላቲካ ሆክ ባጠናቀረችው ዘገባ የውጭ ጉዳይ ሚኒስትሩ የአሁኑ ጉዞ ዋና አጀንዳ ከሆኑ ጉዳዮች መካከል የሰሜን ኮሪያ የኒውክሌር ጦር መሳሪያ መርሃ ግብር ከዋና ዋናዎቹ የመነጋገሪያ ነጥቦች አንዱ መሆኑን ገልጣለች። ሰለሞን አባተ ዝርዝሩን ይዟል። ሚስተር ቲለርሰንና የደቡብ ኮሪያ አቻቸው ፊሊፒንስ ዋና ከተማ ማኔላ ላይ በተቀመጠው የደቡብ ምስራቅ እስያ ሀገሮች ማኅበር ስብሰባ ላይ ትናንት አብረው ተገኝተዋል። ይህ የሀገሮቹ የማኒላ ጉባኤ የተካሄደው ሰሜን ኮሪያ በምታስወነጭፋቸው ተምዘግዛጊ ሚሳይሎችና ሙከራዎቿ ሳቢያ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በክብደቱ ከዚህ ቀደም ያልተስተዋለ ማዕቀብ በጣለባት በማግስቱ ነው። የመንግሥታቱ ድርጅት በሰሜን ኮሪያ የከሰል የብረት የእርሳስና የአሳ ወጪ ንግዶች ላይ ያሳረፈው ብርቱ ዱላ የፒዮንግያን ግን የምጣኔ ሀብት አከርካሪ የሚፈታተን እንደሆነ ተነግሯል። ያንን በጸጥታ ጥበቃ ምክር ቤቱ በሙሉ ድምፅ ያለፈ ማዕቀብ ቻይናን በመደገፏ ዩናይትድ ስቴትስ አድናቆቷን ገልጻለች። ለቤጂንግ ቻይና በኮሚኒስት ጎረቤቷ ላይ የሚወሰዱ የቅጣት እርምጃዎችን ስትቃወም ወይም ላለመቀበል ስታንገራግር ብትቆይም ትናንት ማኒላ ላይ የፈረመችው ሰነድ ግን የሐሳብ ለውጥ እያሳየች እንደሆነ የሚጠቁም ፍንጭ ነው ተብሏል። የውጭ ጉዳይ ሚኒስትር ዋንጌ ስለ ኮሪያ ልሳነ ምድር የኑክሌር ጉዳይ እኛም ተናግረናል። የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤትም ዛሬ ማለዳ ላይ በሰሜን ኮሪያ ላይ ሌላ ውሳኔ አሳልፏል። ይህንን የምክር ቤቱን ውሳኔ ሙሉ በሙሉና በሁለንተናዊ መልኩ ተግባራዊ ለማድረግ ሁለታችንም ወገኖች ተስማምተናል። በኮሪያ ባህር ገብ አካባቢ ዘላቂ ሰላም እንዲሰፍን ቻይና ጥሪ ስታሰማ ቆይታለች። ይሁን እንጂ ድርድሮቹ አንዳችን ፍሬ ካልማሳየታቸውም ይልቅ ሰሜን ኮሪያ በኒውክሌር ጦር መሳሪያ አቅም ይበልጥ እየተደራጀች እየተራመደች መምጣቷ ብዙዎችን አሳስበዋል። ባለፈው የአውሮፓውያን ወር ውስጥ ፒዮንግያንግ ሁለት አህጉር አቋራጭ ተምዘግዛጊ ሚሳይሎችን ሞክራለች። አንደኛው የዩናይትድ ስቴትስን ምድር መምታት እንደሚችል ተናግራለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና ኮሪያን በማስታገስ እንድትረዳቸው ተማጽነዋል። ይሁን እንጂ ፒዮንግያንግ ላይ ወታደራዊ እርምጃም ሊወስዱ እንደሚችሉ ዝተዋል። የኮሪያ ልሳነ ምድር አካባቢ ወደ ግዙፍ ወታደራዊ ግጭት እንዳይገባ ለማገድ ቻይና የቆረጠች ይመስላል ይላሉ። የራንድ ኮርፖሬሽን የመከላከያ ጉዳዮች ተንታኝ ብሩስ ቤኔት፣ ማንኛቸውም አይነት ግዙፍ ግጭት ቢነሳ ቻይና ከሰሜን ኮሪያ ጎን ልትቆም ትችላለች። ስለዚህ ከቻይና ጋር ወደ መጠነ ሰፊ ጦርነት እንዳንገባ መጠንቀቅ ይገባናል። ለዩናይትድ ስቴትስ የተሻለው አማራጭ ስልት አልጋ ወርሰው ሥልጣን ላይ ያሉትን የኪም ጆንግ ኡንን የሀገር ቤት ሥልጣንና ችሎታ ማጣጣል፣ ድክመቶቻቸውን አጉልቶ በማሳየት ላይ መስራት ነው ይላሉ ከቪኦኤ ጋር በስካይፕ የተነጋገሩት ብሩስ ቤኔድ ለምሳሌ የቻይናው ፕሬዝደንት ሲጂንፒንግ ከደቡብ ኮሪያ ፕሬዝደንት ጋር ስምንት ስብሰባዎችን አድርገዋል። ከሰሜኑ ኪም ጆንግኡን ጋር ግን አንድ ጊዜም አልተገናኙም። ይህ በግልጽ እንደሚያሳየው ኪም ጆንግኡን ቀላልና እርባናቢስ ናቸው ብለው ያምናሉ ማለት ነው። የጸጥታ ጥበቃ ምክር ቤቱ በሰሜን ኮሪያ ላይ የጣላቸው የትናንት ማዕቀቦች ከሀገሪቱ ወጪ ንግድ ሲሶውን የሚያንቁና ሀገሪቱንም በዓመት የሦስት ቢሊዮን ዶላር ገቢ የሚያሳጡ ናቸው። ማዕቀቦቹ ሙሉ በሙሉ ተግባራዊ ከተደረጉ ፒዮንግያንግ የኒውክሌር ጦር መሣሪያ ሩጫዋን እንድታቆም ማድረግ በሚችል ሁኔታ የሚጠመዝዟት ናቸው ተብሏል። አድማጮች የምትከታተሉት በ1922 ልክ ነው። አዲሱ 1922 ቀይረናል። ልክ ነው። ገና ልጀምር። መልካም አድማጮች ፕሮግራማችን በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ ይቀጥላል እስከ ምሽቱ አራት ሰዓት ድረስ። አሁን ሰዓቱ የእናንተ አስተያየት የሚደመጥበት ነው። በስልክ ቁጥር 202 2059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች መካከል እነዚህን ለሰዓቱ መርጠናል። ሰላም ጤና ይስጥልኝ የአማርኛ ክፍል አዘጋጆች እንደምን ሰነበታችሁ። ሰሞኑን ስለ ሙስና እየተነገረ ስማለሁ። በእርግጥ ሀገራችን በከፍተኛ ችግር እንዳለች ማንም የሚሰተው አይመስለኝም። ግን አንድ አስተያየት አለኝ። በነጋዴዎች እና በመስሪያ ቤት ዙሪያ ብቻ ሳይሆን በሕዝቡ ውስጥስ ምን ያህል ከሙስና የጸዳ ነው ብዬ መጠየቅ እፈልጋለሁ። ምክንያቱም ለምሳሌ መጀመሪያ ያደግ ሲገባ ብዙ ሰው ቀበሌ ውስጥ ይኖር ነበረ እና ለመንግስት የሚከፍለው ገንዘብ በጣም ትንሽ ነው። እዛው ቀበሌ ውስጥ እየኖረ የሚያከራዩ ብዙ ሰዎች ነበሩ እና እነሱ ጠቀም ያለ ገንዘብ እየተቀበሉ ለመንግስት የሚሰጡት ደግሞ በጣም ትንሽ ገንዘብ ነው የራሱ ሙስና ነው። አንድ፣ ሁለተኛ አንድ ጊዜ ትዝ ይለኛል ነጋዴዎች ገበያቸውን በጣም ከፍ አድርገው ስለነበረ መንግስት ተመን አውጥቶ ህብረተሰቡ መተባበር እንዳለበት ከተናገረ በኋላ ከተወሰነ ጊዜ በኋላ ነጋዴዎቹ ገንዘብ ጨምረው ህብረተሰቡ እንደ መንገር ወይ ሪፖርት እንደማድረግ ይሁን ባክህ እያሉ በጨምሩባቸው ገንዘብ እየተቀበሉ አስተያየቶቻችን ያደረሳችሁን አድማጮች በሙሉ እናመሰግናለን። አዲሱ፣ አንድ ነገር አስታወስከኝ። ቅድም በ19 እና 22 ሜትር ባንዶች ስትል ዛሬ ዛሬ የሬዲዮ አድማጮቻችን ነው 19 እና 22 ሜትር ባንዶች የሚመለከቱት? ይልቁንም ድሮ እንደምናስተዋውቀው ኪሎሄርዝን የተመለከተው ሰፊው ዝርዝር አያስፈልግም። ታዲያ በሞባይል በኢንተርኔት፣ በሳተላይት ለሚሰሙን አድማጮቻችን እነኚህ ቁጥሮች ትርጉም የላቸውም። ኪሎሄርት ግን የሚፈልገው አንድ ጊዜ አንድ አውሮፕላን ነጂ አውሮፕላን ፓይለት ነው እናንተ የምትሉት ኪሎሄርዝ እንፈልገዋለን እየበረርን በዛሽ ነው የምናገኛቸው ያለኝ ምንም አይረሳኝም። እና ምናልባት ለእነሱ ብለን ይሆናል በአንድ ሜትር ባንድ ላይ ብዙ ኪሎሄርዞች ይኖራሉ። ለይቶ ያችን ማሳየቱ ለእሱ ነው የሚጠቅማቸው። ግን አሁን አሁን ዛሬ ዛሬ አድማጮች የሚመጡበት መንገድ፣ እኛን የሚያገኝበት መንገድ ብዙ ነው ና ቁጥሮቹ እንደው ይሄ ሜትር ባንድ ሊል ይችላል። በሞባይል በፖድካስት የሚሰማህን በስልኩ የሚሰማህን አድማጭ ለሁሉም እናስተዋውቃለን። መልካም ነው። ታዲያ እዚህ ግድም ፋታ የሚወሰድበት ነው። አዲሱ የሰኞ ምሽት ምርጥ ዜማ የፍልሰታን ከዚህ በኋላ ባሉ ቀናቶች ውስጥ አንተ ማስታወሻውን አምጥታለን እናጫውታለን። ይህ መደበኛ የተለመደ ዜማ ነው። ዜማው ግን የሚያሳብቅ ይመስለኛል። ድምፃዊ ብዙአየሁ በዋልሽበት ዜማው ነው። and get in the hole boy jeune ne perds pas you

አዲሱ እንግዲህ ለዜማው የተገኘ ሰዓቴ ነው። ወዲሁም ደግሞ አንተ ያሳሰብከው ነገር አለ። ሳምንቱን እንግዲህ እድር ከተሰጠኝ አቀርባለሁ። ተስማሚ ሙዚቃ ይጠበቅብሃል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ አዲሱ አበበና አሉላ ከበደነን ሁለተኛው አጋማሽ ስርጭታችን እየዘለቅ ነው። ሳምንታዊ ስፖርትስ በሰለሞን ክፍላይ እንደምን አመሽታችሁልኛል? የተከበራችሁ አድማጮቼ ለንደን እያስተናገደች ያለችው ዐሥራ ስድስተኛው የዓለም አትሌቲክ ሻምፒዮና አዳዲስ ታሪኮች እየተመዘገቡበት ዛሬ አራተኛ ቀኑን ይዟል። የኢትዮጵያ አትሌቶች በሺህ አምስት መቶ የሚሳተፉበት የሴቶቹ ሩጫ ውድድር ዛሬ ይካሄዳል። በስታዲየሙና ከዚያም ውጭ የተመዘገቡ ሌሎች የዓለም ክብረ ወሰኖችን ይዘናል። አብራችሁን ቆዩ። የለንደኑን ዐሥራ ስድስተኛውን የዓለም አትሌቲክ ሻምፒዮና ውድድር ዜና ላስቀድም። በቅድሚያም የኦሎምፒክ ሻምፒዮኗ አልማዝ አያና በሴቶቹ ዐሥር ሺህ ቅዳሜ ዕለት በአስደናቂ ሁኔታ ያሸነፈችበትን ውድድር እንመልከት። አልማዝ አያና በሕመም ምክንያት ለአንድ ዓመት ግድም በለንደኑ ዐሥር ሺህ እስክትወዳደር ድረስ በየትኛውም የርቀቱ ፉክክር ተሳትፋ አታውቅም። ባለፈው ዓመት የሪዮ ኦሊምፒክ ላይ ግን ሬኮርድ ሰብራ ወርቁን መውሰዱ አይዘነጋም። አልማዝ ቅዳሜ ዕለት በአስር ሺው ያሸነፈችው ዝነኛዋን አትሌት ጥሩነሽ ዲባባን በ47 ሴኮንዶች ግድም ቀድማ ነው። 30 ደቂቃ ከ16.33 ሴኮንድ ተመዝግቧል የገባችበት ሰዓት። የኬንያ አትሌቶች ኤግነስ ቲሮፕና በ10 ሺህ የአፍሪካ ሻምፒዮኗ አሊስ አፕሮት ሦስተኛና አራተኛ ሆነዋል። ቅዳሜ ማታ በተካሄደው የወንዶቹ ማራቶን ሩጫ ውድድር ደግሞ ኬንያዊው አትሌት ጄፍሪ ኪሩይ ድል ተቀዳጅቷል። ኢትዮጵያዊው ታምራት ቶላ ሁለተኛ ወጥቶ የብር ሜዳሊያ ወስዷል። በሪዮ ኦሊምፒክ ነሐስ ተሸላሚው ታምራት ቶላ ዘንድሮ በዱባይ ማራቶን 20411 መግባቱ ይታወሳል። ቅዳሜ ማታ በ20949 ደክሞት ካጠናቀቀ በኋላ የሕክምና እርዳታ እንዳስፈለገው ተዘግቧል። ኢትዮጵያ በ2001 እንደ አውሮፓውያን ዘመን አቆጣጠር ኤድመንተን፣ ካናዳ ላይ በገዛኸኝ አበራ ካሸነፈች ወዲህ በዓለም ሻምፒዮና ማራቶን ወርቅ አግኝታ አታውቅም። ለማንኛውም በዘንድሮው የለንደኑ የዓለም አትሌቲክስ ሻምፒዮና ኢትዮጵያ ከዩናይትድ ስቴትስ ቀጥላ በሜዳሊያው ሰንጠረሽ ሁለተኛ ላይ ትገኛለች። አንድ ወርቅ፣ ሁለት ብር፣ በድምሩ ሦስት አላት። እዚያው ለንደን ቆይና የወንዶቹን ፈጣን የአንድ መቶ ሜትር ሩጫ ውድድር ውጤትኔ በዚህ ውድድር በከፍተኛ ደረጃ ያሸንፋል ተብሎ የተጠበቀውና ብዙዎች የተነበዩለት በኦሎምፒክ ስምንቴ ሻምፒዮናው የጃማይካው ሁሴን ቦልት ነበር። ሆኖም አበረታች መድኃኒት በመውሰድ በተደጋጋሚ ክስ የቀረበበት አሜሪካዊው ፈጣን ሯጭ ጀስቲን ጋትሊን አሸንፎ የቦልተንን ደማቅ የስንብት ፕሮግራም አበላሽቶበታል። በስታዲየሙ የነበረ ተመልካች በውጤቱ ባለመደሰቱም ጀስቲን ጋትሊን ላይ የጩኸት ድምፅ አሰምቷል። በ2004 ኦሎምፒክ ወርቅ ተሸላሚው አሜሪካዊው ከተመልካቹ በተሰጠው ሽልማቱ አይገባህም አስተያየት አዝኗል። አባትየውም ተመልካቹ ንቀት ያሳየው በስፖርቱ ላይ እንጂ በልጄ ላይ አይደለም ሲሉ ተቃውሟቸውን ገልጸዋል። ጃማይካዊው ኡሴን ቦልት እስከ ዛሬ በተወዳደረባቸው ዓለም አቀፍ የ100 ሜትር ፈጣን ሩጫ ውድድሮች ከመቶ አርባ ሁለቱ ከሰባቱ በቀር በሌሎቹ በሁሉም ያሸነፈ ብርቱ አትሌት ነው። ዛሬ በለንደን ስታዲየም ሌሎች የተለያዩ ውድድሮች ይካሄዳሉ። አንደኛው ገንዘቤ ዲባባ የምትሮጥበት የሴቶቹ ሺ500 ሜትር ነው። የብዙዎች ግምት ገንዘቤ እንደምታሸንፍ ነው። እስካሁን የተመዘገበው ፈጣኑ 3 ደቂቃ ከ50.07 ሴኮንድ ጊዜም የገንዘቤ ዲባባ መሆኑ ተመልክቷል። መልካም ዕድል እንመኛለን። ሌሎቹ የፍጻሜ ውድድሮች የሴቶቹ ሱሉስ ዝላይ፣ የወንዶቹ 110 ሜትር መሰናክል ይሆናል። የማጣሪያና ግማሽ ፍጻሜ ውድድሮችም ይካሄዳሉ። ለሌላ አስደናቂ የወቅቱ ዜና ወደ ፈረንሳይ ይሆናል የምወስዳችሁ። በእግር ኳስ ስፖርት ተጫዋች ዝውውርና ሽያጭ ታሪክ የባርሴሎናው ኮከብ አጥቂ ኔይማር ከፍተኛውን ክፍያ በማግኘት የዓለምን ክብረ ወሰን ሰብሯል። ብራዚላዊው የ25 ዓመቱ ወጣት አጥቂ መስመር ተሰላፊ ኔይማር ወደ ፈረንሳዩ ፓሪስ ሳንት ጀርሜን ክለብ በከፍተኛ የገንዘብ ክፍያ የተዘዋወረው የአምስት ዓመት ውል ተፈራርሞ ነው። እስከ 2022 እንደ አውሮፓውያን ዘመን አቆጣጠር በሚቆየው በዚህ ግዙፍ የኮንትራት ውል መሠረት በዓመት 35 ሚሊዮን 199498 ዶላር ይከፈለዋል። ሙሉ ኮንትራቱን በአምስት ማብዛት ነው። ኔይማር በውሉ ሰነድ ላይ ፊርማውን ካኖረ በኋላ ለጋዜጠኞች ሲናገር ፓሪስ ሳንት ጀርሜንን በመቀላቀሌ እጅግ በጣም ተደስቻለሁ። የተቀላቀልኩት ደግሞ ለገንዘብ ብዬ ሳይሆን ክለቡን ለዓለም ከፍተኛ ቦታ ለማብቃት በተያዘው ጥረት ለማገዝ ነው ብሏል። ኔይማር ብራዚል ለ2018ቱ የዓለም ዋንጫ ወደ ሩሲያ ላደረገችው ከፍተኛ ትግል ትልቁን ድርሻ የተጫወተ አጥቂ ተጫዋች ነው። በሰባቱ የማጣሪያ ግጥሚያዎችም ስድስት ጎሎችን አስቆጥሯል ለመሆኑ ኔይማር በደቂቃ በሰዓት በቀን በሳምንትና በወር ስንት እንደሚከፈለው ያውቃሉ ባልደረባችን ተፈራ ግርማ እንዳሰላው ኔይማር በደቂቃ 67 ዶላር በሰዓት 4029 በቀን 96701 በሳምንት 676913 በዓመት ሰላሳ አምስት ሚሊዮን መቶ ዘጠና ዘጠኝ ሺ አራት መቶ ዘጠና ስምንት የአሜሪካ ዶላር ያገኛል። መቁጠሩ ራሱ ይከብዳል። በዚሁ ለሌሎች ዜናዎች ወደ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ወደ አዲስ አበባ እንሄዳለን። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰሎሞን። በሀገር ውስጥ እግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን ነሐሴ ሰባት ማለት ሜፊታችን ሁል ኢትዮጵያን አፍሪካ ዋንጫ የመጀመሪያ ስር ማጣሪያ ጨዋታውን የሐዋሳ ኢንተርናሽናል ስቴዲየም የሱዳን አቻውን ይገጥማል። የኢትዮጵያ ብሔራዊ ቡድን ዝግጅቱን በፎርቶ አምስት ለሁለት በመርታት በቀጣይ ጨዋታ ሲቀርብ የሱዳን ብሔራዊ ቡድን ደግሞ የግም እንዲያቻውን በደር ሶመል ሁለት ለባዶ ብቻ ክስ አሸልፎ ነው ወደ ዚህኛው ማጣሪያ የተሻገረ የኢትዮጵያ ብሔራዊ ቡድን ተዋሊያዎቹ ለዚህ ማጣሪያ ይረዳው ዘንድ ከትራንት በቻ ወደ ዛምቢያ አምርቶ ከዛምቢያ ብሔራዊ ቡድን ጋር ባደረገው የወዳጅነት ግጃ ያለግን ዛሬ ለዛሬ ተለያይተዋል። የኢትዮጵያና ሱዳን በቀጣይ ውህድ የሚያደርጉትን የመጀመሪያ ማጣሪያ ውጤት ይዘው ከሁለት ሳምንት በኋላ ሱዳን ላይ በሚደረግ የመልስ ጨዋታ አጠቃላይ አሸናፊ የሚሆነው በአምስተኛው የቻን አፍሪካ ዋንጫ ቀጥታ ይሳተፋል። አምስተኛው የቻን አፍሪካ ዋንጫ ከስድስት ወራት በኋላ በኬንያ አስተናጋጅነት ይካሄዳል። በውጭ የእግር ኳስ ዜና በእንግሊዝ ፕሪምየር ሊግ አርሴናልና ቸልሲ ያደረጉትን የኮሚኒቲ ሻይል ዋንጫ አርሴናል ድል ቀምቶታል በመለያ ምቱም አራት ለአንድ አሸንፏል ቀድሞ ያገባው ቸልሲ በቪክቶር ሞስስ አማካኝነት ሲሆን ለአርሴናል አዲስ ፈራሚያቸው ዚያድ ኮላሲ በሰማንያ አራተኛው ደቂቃ አቻ አድርጓቸዋል ሙሉ የጨዋታ ጊዜ አስቀደመ ዝላታቸው ና የመለያ ምቱን ቸልሲ በመሳቱ አርሴናል ደግሞ ሶስቱንም አግኝቶ በአራት ለአንድ አሸናፊነት የኮሚዩኒቲ ሻይልድ ዋንጫ ወስደዋል። ሁለቱ ቡድኖች ለዋንጫ ፍልሚያ ያደርሱት ቼልሲ ያለፈው አመት የእንግሊዝ ፕሪሚየር ሊግ ሻምፒዮን በመሆኑ እንዲሁም አርሰናል ደግሞ የኤፍ የእንግሊዝ ማህበረሰብ ዋንጫ አሸናፊ ስለሆነ ነው። የአርሰናሉ አሰልጣኝ አርሰን ቬንገር እጃቶቻቸውን ከወዲሁ ማስበሰት ተገቢ መሆኑ ሲጠቅሱ፣ የቼልሲ አሰልጣኝ አንቶኒዮ ኮንቴ ዋንጫውን የማግኘት ጉጉት አልነበረንም ማስተካከል ያለብን እንድናርም ዕድል ሰጥተናል ብለዋል። ይኸው ነው በእኔ በኩል ያለን። ሰለሞን አመሰግናለሁ። ገዛ ሄን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አፍሪካ ነክ ርዕሶች ኢትዮጵያ የቴክኖሎጂ እድገት ፈለግ በሚል ርዕስ በቅርቡ አዲስ መጽሐፍ ለንባብ ካበቁት የማቴሪያል ሳይንስ ተመራማሪ አቶ ታደሰ ንጋቱ ጋር የተደረገ ቃለ ምልልስ የመጀመሪያ ክፍል ባለፈው ሰኞ ቀርቧል። ቴክኖሎጂ በየደረጃው በሰው ልጅ ታሪካዊ ታሪክ አዎንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው አቶ ታደሰ በቀደመው ውይይታቸው አብራርተዋል። አቶ ታደሰ በሳይንስ መስኩ ለ33 ዓመታት ያገለገሉም ናቸው። የምሽቱም ቃለምልልስ ሁለተኛ ክፍል ነው። ቴክኖሎጂ በሰው ልጅ እድገት ታሪክ ውስጥ ለአሉታዊ ተግባርም መዋሉ እንዳልቀረ አቶ ታደሰ ንጋቱ ሲያብራሩ፣ ለቅኝ ገዢነትም አመቺ ሁኔታ መፍጠሩን በመግለጥ ነው የሚጀምሩት። ሶስት ትልልቅ ቴክኖሎጂዎች ናቸው ለኮሎኒያሊዝም ምቹ ሁኔታን የፈጠሩት። አንዱ መርከብ ነው፣ አንደኛው ጠመንጃ ነው፣ ሶስተኛው ክኒን ነው። ክኒን በጣም አስፈላጊ የነበረው፣ ከዛ በፊት ብዙ አውሮፓውያኖች ወደ አፍሪካ እየሄዱ ብዙ ጥረት ያደርጉ ነበር በሚሽነሪን በምንም በምንም አፍሪካንት ለማድረግ እና ብዙዎቻቸው እየሞቱ የማይመለሱበት ሁኔታ ነበር እና ያንን የተገነዘቡ ተመራማሪዎች የተሻለ እና ይሄ ወባን የሚቋቋም በማድረግ እነዛ ናቸው ሶስት ቴክኖሎጂዎች በኋላ ወደ አስራ ሰባተኛው ክፍለ ዘመን ለተደረገው የዓለምን መቀራመት እና ከዛም በኋላ ለተነበሩ ተከታታይ ውድድሮች እና ገዢዎቹ ማል የነበሩ ፉክክሮችንም ማለት ነው ያስፋፉት ቴክኖሎጂ ነው። እና ይሄ የመሸናነፉን ጉዳይ የተሻለ መርከብ ያለው የተሻለ ጠመንጃ ያለው ነው፣ በአውሮፓውንም መካከል አሸናፊነትን እያያዘ መጣው። እንግዲህ ቴክኖሎጂ ቅድም ስትከፍችው በበጎ ነው ተብሏል። በአብዛኛውም እርግጥ በበጎ ነው፣ ግን ደግሞ ቴክኖሎጂ ያው መሳሪያ ነው። ዞሮ ዞሮ ሰዎች ይሰሩታል፣ የሚፈልጉትን ሊያደርጉበት ነው የሚሰሩት እና ለክፉ ነገርም ሊውል ይችላል ማለት ነው። እንዳየነው በኮሎኒያልዝም ጊዜም አሁንም ተሻለ ቴክኖሎጂ ያላቸው ሌሎችም ላይ ተጽዕኖ እያደረጉ ነው እና ቴክኖሎጂ እንግዲህ ሀያልነቱ ይሄ ነው። ለኢንዱስትሪ አብዮት መከሰትም ምክንያት እንደሆነ መጽሐፉ ያብራራል። እንግዲህ በትክክል እንዲሁም የኢንዱስትሪ አብዮት ቀደም ይላል። ከዛ በፊት ግን የሳይንስ አብዮትም የሚባል ነበር ሬኔሳንስም ነበሩ። እነዚህ እንግዲህ በህብረተሰቡ ላይ የአስተሳሰብ ለውጥ ለማምጣት ለማደግ፣ ለመሻሻል እንዲሁም የግሪክና የሮማ ሲቪላይዜሽን በመሀል ብዙ ተጽዕኖ ተደርጎ ይሄ የዳርኬጅ የሚባል ሁኔታ የመጣበት ነበር እና እነ ሬኔሳንስና ሳይንሳዊ አብዮት ይሄንን የሰውን ስነ ልቦና ፈልቅቀው ብርሃን እንዳይ በማድረጋቸው ከዛ ደግሞ ቴክኖሎጂን በየደረጃው እያደገ መጥቶ እነዚህ በየቦታው በትንንሽ የጎጆ ኢንዱስትሪ እያለ ምን አሁን የምናውቃቸው ነበሩ ከኢንዱስትሪያል አብዮቱ በፊት በኋላ ግን የአስተሳሰብ ለውጥ የጎጆ ኢንዱስትሪ ባለቤቶች አሁን ለምሳሌ የጨርቅ ስራን ብናይ አንድ ወገን ጥጥ ይፈትላል አንድ ወገን ከህንድና ከግብፅ ጥጥ ያስመጣል አንድ ወገን የተፈተለውን ጥጥ ያደራል ሌላ ወገን ይሸምናል እንደዛ እያለ ነበረ። ስራው ተበታትኖ በየቦታው ሲካሄድ የነበረው የኢንዱስትሪያል ሪቮሉሽን ያደረገው እነዚህን ሁሉ በአንድ ማምጣትና በአንድ ቁጥጥር ስር ማዋል ነው። በእንፋሎት የሚንቀሳቀስ ኢንጂን መፈጠሩ አንዱ ትልቁ ቴክኖሎጂ ምርታ ነበር። ከዛ ደግሞ የድንጋይ ከሰል ራሱ ትልቅ የኃይል ምንጭ መሆኑ መታወቁ ሌላው መሰረት ነበር ለኢንዱስትሪያል አብዮቱ። ሶስተኛው ደግሞ ብረትን ማቅናት መቻል። ብረት ለሺህ ዓመታት ታወቀ እና የተሰራበት የነበረ ነበር። በኋላ ግን ያው ስቲል የሚባለው በጣም ጠንካራና ክብደት የሚሸከም ብዙ የሚለመጥ ሳይሰበር የምንትንምል አይነት ሆነ። እነዚህ ሶስቱ አንድ ጋር ተገናኝተው ከሰው አስተሳሰብ የመሻሻል የቴክኖሎጂን ጉልበት በማወቅ የተሻለ ህይወት ይመጣል የሚል አይነት እንትንም በህብረተሰቡ አስተሳሰብ ውስጥ ገናና የሆነ በመምጣቱ ኢንዱስትሪ አብዮት እንዲቀጣጠል ረዳ ማለት ነው። በዚህ የተሳካላቸው በመምጣቱ ዓለምን ለመቆጣጠር የመወዳደር እንትን አጣጧፉትና ቀደም ወዳልሽው ወደ ኮሎኒያሊዝም ልመጣ ነው። መሰረቱ ቴክኖሎጂ መሆኑን ለማሳየት ማለት ነው እና ኢንዱስትሪ አብዮት ውስጥ ከፍተኛ ድርሻ የነበራቸው እንግሊዝና ፈረንሳይ የነበሩ በዛ ጉልበትም ነበረ ዓለምን ለመቆጣጠር ሲፎካከሩ የነበሩት ያደጉና ያላደጉ ሀገሮች ተባብለን የምንከፋፍለው መሰረቱ ቴክኖሎጂ ነው። አሁን እንግዲህ ወደ ኢትዮጵያ ስናመራ ደግሞ ኢትዮጵያውያን በእንስሳት የማረስ ቴክኖሎጂ የጀመሩት ከስድስት ሺህ ዓመታት በፊት በመሆኑ ለአክሱም ስልጣኔ መሰረት ሆነዋል ይላል መጽሐፎ። እና እስቲ ስለዚህ ጉዳይ ቢያብራሩልን። አንድ የምንኮራበት ኢትዮጵያኖች ታሪክ ካሉን ታሪኮች አንዱ አክሱም ነው እና አክሱም ዛሬ ሶስት ሺህ ዓመት ነው ገናና የነበረችው የምንል ከሆነ እሱ ደግሞ የተረጋገጠ ነው። እንደሚታወቀው እንግዲህ የግብርና አብዮት ተካሄደ የሚባለው የዛሬ አስር ና አስራ አምስት ሺህ ዓመት ገደማ ነው። በመቶ ሺዎች በሚሊዮንም ባይሆን በመቶ ሺዎች የሚቆጠሩ ሰዎች መከተም አለባቸው። ያንን ሁሉ ህዝብ፣ ነዋሪ መመገብ የሚችል ቴክኖሎጂ የግብርና ቴክኖሎጂ መኖር ነበረበት። በበሬ ማረስን ለአካባቢው ህዝብ ያስተማረ ህዝብ ነው የኢትዮጵያ ህዝብ የሚል ታሪክ አለ። ከዛ ጋር ተያይዞ እንግዲህ በዛ በአክሱም ስልጣኔ ዘመን ምን አይነት ቴክኖሎጂ ነበረ? አክሱም ራሱ ሀውልቱ ቢታይ የሰራሚክ ቴክኖሎጂ ነው። ያንን ያህል ሰራሚክ በዛ መልክ ቀርጾ ካለበት ወስዶ ቅርጽ ሰጥቶ እንትን ማድረግ አሁንም ቢሆን የሚደመቅ ብሎታ ነው ቴክኖሎጂ ነው። በብረታብረት አብረት በኩልም እንደዚሁ አሁንም የአንትሮፖሎጂ አጥኚዎች የሚመሰክሩላቸው ከብረት የተሰሩ ብዙ የቤት ዕቃዎችም እና የጌጣጌጦችም እንዳሉ ይነገራል። ከዛም በላይ ብር እና ወርቅ፣ መዳብ ሰቱ እየተሰራባቸው የነበሩና እንዳውም ወርቅ የመነገጃ እንደ ብር ከረንሲ ያኔ እንግዲህ ከረንሲ ራሱ እንደ አሁኑ አሁን እንደምናውቀው የተለመደ አደለም። ለአካባቢው አለም ካስተዋወቀች ሀገሮች አንዱ ነች። በወርቅ ነበር መሸጥ መለወጥ የሚቻለው። ሌላው እንግዲህ በንግዱም በኩል ትልቅ ድርሻ እንደነበረ ነው የሚነገረው። ኢትዮጵያ ከነበሩት አራት ሀያል ሀገራት በዛ ጊዜ ማለት ነው አንዷ እንደነበረች ይነገራል። እና ይሄ እንግዲህ ያው በዛም ጊዜም ቢሆን ቴክኖሎጂ ነው ማወዳደሪያው፣ ማለት ነው ማንንም ሀገር ቅድም እንዳልኩት ነው ከፍ ወይ ዝቅ የሚያደርገው ቴክኖሎጂ የደረሰበት የእድገት ደረጃ ስለሆነ ብተኛ የእድገት ደረጃ ነበራት ማለት ነው ኢትዮጵያ በቴክኖሎጂ በኩል። የአሁኑ ኢትዮጵያስ በቴክኖሎጂ ደረጃ በምን ቦታ ላይ ያስቀምጧታል? አድማጮች በጥያቄ ያቆመው ሁለተኛው ክፍል ቃለ መጠይቅ ሲሆን ሦስተኛውና የመጨረሻው በመጪው ሰኞ ይቀርባል። እስከዚያው በደህና ቆዩ። ጤና በሰለሞን አባተ። ባለፈ ከሁለት ወራት ያጠረ ጊዜ በአማራና በትግራይ ክልሎች ቁጥራቸው የበዛ ወረዳዎች ውስጥ አጣዳፊ ተቅማጥና ትውከት ተከስቶ የሰው ሕይወት አጥፍቷል። በመቶዎች የሚቆጠሩ ሰዎች ታመዋል። አጠቃላዩ ኅብረተሰብ ለጉዳት ተጋልጧል። ለመሆኑ ሕዝቡን ቀድሞ የማንቃትና የማሳወቅ የመንግሥት አካላትና ተቋማትንም የመቆስቆስና የመጎትጎት ኃላፊነት ያለባቸው መገናኛ ብዙሃን እንዲህ ዐይነት አደጋዎችን ለማስቀረት ወይም ለማቅለል ምንድን ነው የሚሠሩት? ምንስ ይጠበቅባቸዋል? ችግሮቻቸውስ ምንድን ናቸው? የትልቁ መንግስታዊ ዕለታዊ ጋዜጣ በኢትዮጵያን ሄራልድ ዋና አዘጋጅ ከሞላ ምትኩ ጋር ተወያይተናል። ሞላ በጤና ጉዳዮች ላይ ራሱም ይጽፋል። ከበሽታዎች እንደዚህ ከወረርሽን ጋር ተያይዞ ሚዲያዎች እንዴት ነው የሚሰሩት የሚለው ይመስለኛል ጥያቄ። ምናልባት ወደ ሚዲያው ያተኮረ ነው የሚመስል ያኛውን የእኔ ኃላፊነት ሊሆን ስለማይችል። ልክ ነው፣ ሚዲያው ላይ ማተኮር ነው የፈለግኩት። ልክ ነው። ምን ያህል የማሳወቅ ስራ ይሰራሉ ምን ያህል የማንቃት ስራ ይሰራሉ? ምን ያህል ለተግባር የመገፋፋት ስራ ይሰራሉ? ባለሙያውንም መንግስትንም ህዝብንም ማለቴ ነው። እንግዲህ ሚዲያዎች በሁለት መንገድ ከፍለን ማየት እንችላለን። ከዛ አንጻር አንደኛው ቋሚ የሆነ አምዶች እና ቋሚ የሆነ የስርጭት ሰዓት ያላቸው ሚዲያዎች አሉ፣ የተወሰኑ ሚዲያዎች ከዛ ባሻገር ግን እንደዛ አይነት ነገሮች በሚፈጠሩበት ጊዜ ሚዲያዎች ፌዴራል ደረጃ ያሉትን፣ በክልል ደረጃ ያሉ፣ እንደዚሁም የኮሚኒቲ ራዲዮኖች ኢሹዎቹን ያው ለህብረተሰቡ ጥንቃቄ እንዲያደርግ የችግሩ ስፋትም የሚዘግቡበት ሁኔታ አለ። እንግዲህ ይሄ ያው የቅንጅት ጉዳይ ከተነሳ ነው እንጂ ሁኔታዎች በሚከሰቱበት ጊዜ ዘገባዎችን የመዘገብ በተለያዩ አቀራረብ ፎርማቶች በዜናም በዜና ትንታኔም በዜና ሐተታም እንደዚህም በመጣጥቆች እና በፕሮግራሞችና ሪፖርታጆች የሚያቀርቡበት ሁኔታ አለ። ለምንድን ነው ታዲያ እነዚህ አይነት የወረርሽኝ ሁኔታዎች ከመከሰታቸው በፊት ማስጠንቀቂያዎች ወይም ደግሞ በተወሰኑ አካባቢዎች ሊታዩ የሚችሉ ወረርሽኝ አምጪ ችግሮች ቀድሞ የማይዘገቡት ለህብረተሰብ ውስጥ ቀድሞ እንዲያውቅና እንዲጠነቀቅ የማይደረጉት ለምንድን ነው? ወይስ እየተደረገ ነው ችግሮቹ የሚፈጠሩት? አሁን ምናልባት ሚዲያው ቀድሞ የጤና ጉዳዮችን እና ሊመጡ የሚችሉ ችግሮችን በማወቅ ዘገባ የማቅረቡ ሁኔታ ከአቅምም ከሙያዊ ውስንነትም ይኖራል ብዬ ገምታለሁ። በእኔ እምነት ግን ይሄ ለማድረግም ያው ከአቅምም ከተገቢነትም አንፃር ስናየው ችግሩ ይኖር ሊኖር ይችላል። ቀድሞ ያለ ማቅረቡ ማለት ነው፣ ያለ መገመቱ በዛ አይነት ሁኔታ በዛ አካባቢ ሊከሰት ስለሚችል ህብረተሰቡ ለ ይሄ በዋናነት በዛ ዘርፍ ያሉ ተቋማት የሚሰሩት ጉዳይ ሆኖ ግን ሚዲያውም አጠቃላይ የማህበራዊ ጉዳዮችን በሚፈትሽበት ጊዜ የሚያገኛቸው ነገሮች አልፎ አልፎ የሚያቀርብበት አለ። ግን ይሄ የተደራጀ ነው ቀድሞ እንደዚህ አይነት ሁኔቶች ይፈጠራሉና እንደዚህ ማድረግ አለበት ህብረተሰቡ ምናምን በሚለው ብዙ እየሰራን ነው ወይም የተዋት ጥሩ ነገር እያደረግን ነው የሚል እምነት የለኝም፣ እንደ ጋዜጠኛ ማለት ነው። መቼም ሁላችንም ስንነጋገር በግል ህይወታችንም ቢሆን ቅድሚያ የምንሰጠው ለሰላምና ለጤና ነው። ሁሉም ሰው ሰላም ጤና ነው፣ ጤና ይስጥልኝ፣ ሰላም ነው። ጤና ማለት ሁሉም ነገር ነው። ለአንድ ህብረተሰብ መገናኛ ብዙሃን በልማት ጉዳይ ላይ ይዘግባሉ በመንገድ ላይ ይዘግባሉ በግድብ ስራዎች ላይ በመሳሰሉ በእርሻ ላይ ይዘግባሉ በጣም አስፈላጊ ናቸው በእርግጥ ነገር ግን ለማን ነው እነዛ ስራዎች ሁሉ የሚሰሩት የህብረተሰቡ ጤና ቅድሚያ ተሰጥቶት እንደዚህ አይነት ችግሮች ውስጥ እንዳይገባ ግለሰብም ሆነ ህብረተሰብ ተከታታይ የሆነ ስልጠና ለጋዜጠኞች የሚሰጥበት ሁኔታ ለመረጃ ቅርበት እንዲኖራቸው በቀላሉ ማግኘት እንዲችሉ የሚዘጋጅበት የሚሰራበት ሁኔታ ማመቻቸት ከባድ ነው። ኢትዮጵያ ውስጥ የራሴን ልምድ ላንሳ፣ አቶ ሞላ ለምሳሌ ከጤና ጥበቃ ሚኒስቴር መረጃ ለማግኘት ወይም ከጤና ጥበቃ ሚኒስቴር ጋር ግንኙነት ካላቸው ሌሎችም ተቋማት መረጃ ለማግኘት እጅግ በጣም ከባድ ነው ኢትዮጵያ ውስጥ። ወይም ዝግጁ የሆነ ፈቃደኛ የሆነ ባለስልጣን ወይም የሥራ ኃላፊ ወይም ባለሙያ ያስፈልጋል። ነገር ግን በህዝብ ግንኙነት በኩል መረጃ ያገኛለሁ ማለት ከባድ እንደሆነን ያውቀዋለሁኝ። ለምንድን ነው በመገናኛ ብዙሃኑ በኩል ግፊት ስማይደረገው እንደዚህ አይነት መረጃዎችን ማግኘት እንዲቻል ለህዝቡ? አሁን ምንድነው መረጃን በማግኘት በኩል እንዳልከው ችግሮች አሉ። ችግሮቹ የሚመነጩት አንደኛ ያው ህገ መንግስቱ መረጃ የማግኘት መብት በተገቢ መንገድ ያስቀመጠ ቢሆንም ከተቋሙ ተቋም ይለያያል። ከተቋም ተቋም ካሉ ግለሰቦች ወይም ኃላፊዎች የአቅም ጉዳይ እና ተነሳሽነትን ጭምር እንደገና ደግሞ ጉዳዩን በተገቢ መንገድ ለሚዲያ መግለጽ ምን ያህል ጠቀሜታ እንዳለው ከመረዳት አንፃር የተለያዩ ችግሮች እንዳሉ አንተም ቀደም ስትጠቅሰዋል። ይህንን ግን ሚዲያው በተለያዩ አጋጣሚዎች ይህንን በማያደርጉ ተቋማት ላይ አስፈላጊ ሁኔታ እንዲወሰድ የሚጠይቅበት ሁኔታም እንዳለና በዚህ ዙሪያም በተለያዩ ጊዜ ኮንፈረንሶች መንግስትና ባዘጋጃቸው ላይ ኮንፈረንሶች ላይ እንደዚህ የሚነሱ ሀሳቦች ነበሩ። መንግስት ቁርጠኝነቱን ይገልጻል በየ ጊዜው ሚዲያው ነፃ መረጃም በነፃነት ማግኘት እንዳለበት ነው የሚገልጸው መንግስት። ዞሮ ዞሮ ግን አፈጻጸም ላይ የሚስተዋሉ ችግሮች እንዳሉ ነው የምረዳው። ውይይታችን ይቀጥላል። የኢትዮጵያን ሄራልድ ዋና አዘጋጅ ሞላ ምትኩን አመሰግናለሁ። ለዛሬ ጤና ይስጥልኝ። ኤርትራዊው አንጋፋ ድምፃዊ አላሚን አብድለጢፍ በ78 ዓመቱ ዛሬ አረፈ አድማጮች ለምሽቱ ያልነውን በዚሁ ማጠናቀቃችን ነው የትግርኛ ስርጭት ይቀጥላል ሰላም ደህና ደሩ ¶¶